መጋቢ ምስጢር ቀሲስ ስንታየው አባተ በምስራቅ አውስትራሊያ አህጉረ ስብከት የሜልበርን ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ እንደሚታወቀው በዛሬው ዕለት በመላው ዓለም የሚኖሩ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች በዛሬው ዕለት የደብረ ታቦርን ወይም ደግሞ በባህላዊ አጠራሩ የቡሄ በዓልን ያከብራሉ። ለመሆኑ የደብረ ታቦር ወይም የቡሄ በዓል የሚከበርበት ምክንያቱ ምንድን ነው? ሁለቱንስ ስያሜ ያገኘው እንዴት ነው? በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከሁሉ አስቀድሞ በሰላም በህይወት በጤና ጠብቆ ለዚህ ዕለት ያደረሰን አምላካችን እግዚአብሔር ክብር ምስጋና ለእርሶ ይሁን። ልጃችን ማርታ ይህንን ምራ ግብር አዘጋጅተሽ እኔንም በመጋበዝሽ ለህዝቡ እንዲደርስ የምችውን ነገር በማድረግሽ እግዚአብሔር ስልን። እንግዲህ ደብረ ታቦር በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ከሚከበሩ በዓላት መካከል አንዱ ነው። በጌታችን በመድኃኒታችን ኢየሱስ ክርስቶስ ስም የሚከበሩ ዘጠኝ አበይት ወይም ታላላቅ በዓላት አሉ። ከነዛ መካከል አንዱ ደብረ ታቦር ነው። ደብረ ታቦር የተራራ ስም ነው። በኢየሩሳሌም የሚገኝ ተራራ ነው። በዚህ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጸመው ተአምር ስላለ የፈጸመው ድርጊት ስላለ በየዓመቱ ይህንን መጽሐፍ ቅዱሳዊ መሰረት ያለውን በዓል ቤተክርስቲያናችን ታከብራለች። የዚህ በዓል መነሻ በመጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ አስራ ሰባት ላይ ከቁጥር አንድ ጀምሮ የተጻፈ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከዕለታት በአንድ ቀን በሚያስተምርበት ዘመን ከደቀ መዛሙርቱ መካከል ሶስቱን ቅዱስ ጴጥሮስን፣ ቅዱስ ያዕቆብ እና ቅዱስ ዮሐንስን ይዞ ወደ ተራራ ወጣ። ወደ ደብረ ታቦር ተራራ ከወጣ በኋላ በፊታቸው ክብሩን ገለጠ። ልብሱ አጣቢ ሊያጸዳ በማይችለው जिक अंसा बारे की होने ፊቱ ብርሃን ሆነ፣ ክብሩም መለኮታዊ ክብሩን ገለጠ። ያም በገለጠበት ሰዓት በብሉ ኪዳን የነበሩት ሊቀ ነቢያት ሙሴ እስራኤልን ያገለግል የነበረ እንዲሁም ደግሞ በሕይወተ ስጋ እያለ ወደ ሰማይ ያረገ ነቢዩ ኤልያስ፣ ሙሴም ከሞተበት ኤልያስም ካረገበት መጥተው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ሲናገሩ ታዩ። እየተናገሩ ባለበት ሰዓት ከሰማይ ድምፅ መጣ። እግዚአብሔር አብ በሰማይ ሆኖ የምወደው የምወልደው ልጄ ይህ ነው፣ እርሱን ስሙት የሚል ቃል አሰማቸው። ደቀ መዛሙርቱ ደንግጠው ወደቁ። መጽሐፉ ቅዱሱ እንግዲህ በምናነብበት ሰዓት ይህንን ነግርና ጌታችን እነዚህን ሁለቱን በሞት ተለይቶ የነበረውን ሊቀነቢያት ሙሴን ከነ ህይወቱ ወደ ብሔረ ህያዋን ተወስዶ የነበረው ኤልያስን ያመጣበት ምክንያት መጽሐፍ ቅዱሱን ስናነብ በዚህ በማቴዎስ ወንጌል ምዕራፍ አስራ ስድስት ላይ የሰው ልጆች ጌታችን መድኃኒታችን ኢየሱስ ክርስቶስን በዘመኑ የነበረ ሰዎች ማን ይሉታል፣ ስለ እሱ ያላቸው ግንዛቤ ምንድን ነው ብሎ ጠይቆ ነበር እና ለዛ ጥያቄ ህብረተሰቡ ይል የነበረውን በወቅቱ የነበረውን የህዝቡን አመለካከት ኤልያስ ነ ይሉሃል፣ ሙሴ ነ ይሉሃል፣ ኤርሚያስ ነ ይሉሃል፣ ከነቢያት መካከል አንዱ ነ ይሉሃል ብለው የህዝቡን ግምት የህዝቡን መረዳት ነግረው ስለነበረ ሙሴ ሳይሆን የሙሴ ጌታ እንደሆነ፣ ኤልያስ ሳይሆን የኤልያስ አምላክ እንደሆነ ለማሳየት ለማስረዳት ለደቀ መዛሙርቱ ለማስረዳት ጌታችን መድኃኒታችን ክርስቶስ ሙሴ ሞቷል። የሙሴ መቃብር ማንም የሚያውቀው የለም። ስለዚህ ሙሴን የቀበረው አምላክ እሱ ስለሆነ ከሚያውቀው ከመቃብሩ አስነስቶ ኤልያስ አድርጓል ማድረጉ እንጀል ወዴት እንደሄደ የሚያውቅ የለም። ኤልያስን ወደ ሰማይ የወሰደው እሱ ስለሆነ፣ እንግዲህ ሙሴ አትበሉ የሙሴ አምላክ ኤልያስ አትበሉ የኤልያስ አምላክ ነኝ እንጂ ለማለት ሁሉንም አምትቶ በዛ ቦታ ላይ መለኮታዊ ክብሩን አምላካዊ ክብሩን በዛ ቦታ ላይ ገልጧል። እንግዲህ ይሄም በዛ ቦታ ላይ በገለጠበት ሰዓት ከዛ ከመለኮታዊ ነጸብራ ከክብሩ ብርሃን የተነሳ የታቦር ተራራ በብርሃን ተሸፍና ስለነበረ በዛ አካባቢ የነበሩ ሕጻናት ያንን ብርሃን እያዩ የፀሐይ መጥለቋን የጊዜውን መምሸቱን እንኳን አላወቁ። እንግዲህ ያቺ ተራራ በብርሃን ተቅለቅጥቃለች። ቅዱስ ጳውሎስ ስለጌታችን ሲናገር ምንድን ነው ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር ነው። የብርሃን ምንጭ ብርሃን ጌታ ነው። ያንን ብርሃን አይክብሩን ነው እንግዲህ ያሳያቸው። ይህ በዓል ሲከበር በተለይ ደግሞ በዋዜማው ችቦ ማብራቱ ልጆች ተሰባስበው የቡሄ ጨዋታን መጫወታቸው፣ ጅራፍን እያጮሁ የቡሄ ጨዋታን መጫወታቸው፣ እንዲሁም ደግሞ በወላጆች የሚዘጋጅ የቡሄ ሙልሙል ዳቦ እነዚህ በአጠቃላይ የባህላዊ ክዋኔዎች ናቸው። ነገር ግን ሃይማኖታዊ መሰረት እንዳላቸው ይነገራል። በቤተ ክርስቲያኒቷ ውስጥና የሃይማኖታዊና ባህላዊ አንድምታቸውን ትስስር ቢገልጹልን። ሌላ ቦታ ላይ ጨለማ ሲሆን፣ እዛ አካባቢ ላይ ብራን ነው። እዛ አካባቢ ከብቶቻቸውን የሚጠብቁ ልጆች መምሸቱን ሉ አላወቁም። ወላጆቻቸው ግን ከርቀት ስለነበሩ ያን ብራን ስላላዩ ያንን ነገር ስላላወቁ በጨለመበት ሰዓት ልጆቻቸው ከብቶቻቸውን ይዘው ባለመመለሳቸው ልጆቻችን ምን ሆኑ ከብቶች ውስጥ ምን ሆኑ ብለው ችቦ ይዘ ይዘው ጨለማ ስለነበረ ለልጆቹ ደግሞ የሚበላ ነገር ዳቦ፣ ቆሎ የሚበላውን ነገር ይዞ ልጆቻቸውን ፍለጋ ወደዛ ቦታ ይገስግሰው ሄደዋል። ይሄ ታሪክ የተጻፈ ስለሆነ ቤተክርስቲያናችን በትውፊት ከትውልድ ትውልድ ስትቀባበለው የመጣችውን ነገር ዛሬ ቤተክርስቲያናችን ባህል ሆኖ በህዝባችን ዘንድ የሚከበር ነገር አለ። ምንድነው? ቡሄ ማለት ቡሃ ማለት ነው። ቡሃ ማለት ቦቃ ማለት ነው። ማለት ለምሳሌ አንድ በግ ወይም ደግሞ አንድ በሬ አካሉ በሙሉ ጥቁር ሆኖ ግንባሩ ላይ ነጭ ነገር ቢኖርበት ቡሃ በግ ይባላል፣ ቡሃ በሬ ይባላል። ቡሄ የሚለው ያንን የሚያሳይ ነው። ያቺ ተራራዋ ሌላው በሙሉ ጨለማ ሆኖ ተራራዋ እዛ ቦታ ላይ በብርሃን መሞላቷን የሚያሳይ ነገር ነው። ቡሄ የሚለው ከዛን ቀን ድርጊት ጋር የሚገናኝ ነገር ነው። እንግዲህ ያንን በባህል ቡሄ እየተባለ ደብረታቦር ያንን የተራራዋን ቡሃ መሆን ሌላው ጨልሞ የዛ ቦታ ላይ በአምላካችን ክብር በክብሩ ብርሃን መገኘቷን ለማሳየት ቡሄ እንለዋለን። እንግዲህ ያንን ይዘው በእለቱ ወላጆቻቸው ችቦ ይዘው ልጆቻቸውን ፍለጋ እንደሄዱ ዛሬ ለደብረ ታቦር ችቦ እናበራለን። ችቦ እነሱ ያበሩት ብቻ ሰው ነገር ሞ የበራውንም ብርሃንም የጌታችን የክብሩን ብርሃን የሚያመለክት ነገር ነው። ከዛ በተጨማሪ ዳቦ ሙልሙል ይዘጋጃል። ይሄ የሚዘጋጅበት ነው። ያ ለልጆቻቸው ልጆቻችን ምን ሆኑ ብለው ፍለጋ በሚሄዱበት ሰዓት ዳቦ ይዘው ለልጆቻቸው ሄዶ ነበር እና ያንን ለማስታወስ ሙሉ ዳቦ ይጋገርና ለልጆች ይሰጣል። ልጆችም ደግሞ ያን ወያ ወዬ ይጨፍራሉ። እንደገና ልጆች ወያ ወዬ ይጨፍሩ ደግሞ ጅራፍ ይገምዱና ጅራፍ ይጨዋል። ያ የሚጮኸው ጅራፍ እዛ ቦታ ላይ ጌታችን የክብሩን ብርሃን በገለጠበት ሰዓት ከሰማይ የመጣው የአብ ድምፅ አስደንጋጭ ሆነ፣ ደቀ መዛሙርቱ እንደ ቅጠል ረግፎ እንዲቀሩ ያደረጋቸው ድምፅ ነበር እና ያንን ድምፅ ለማመልከት ነው ጅራፍ የምናጨው እዛ ቦታ ላይ ድምፁ እግዚአብሔር የሚናገርበት ሰዓት በፊቱ መቆ የሚችል የለም። እንዲሁም በኦሪቱ ሙሴ ከአምስት መቶ ሰባ ጊዜ በላይ ከእግዚአብሔር ጋር ተነጋግሯልና ምንድን ነው በቃል ብቻ የምትነጋገረኝ ለምንድን ነው ፊትህን የማታሳየ ብሎ እግዚአብሔር ለምኖት ነበረ። ፊቴን አይተ መቆም አትችልም፣ ነገር ግን ጀርባዬን ታለ ብሎ እግዚአብሔር ቃል ገብቶልህ ነበረ እና ጀርባዬ ማለት ሰው ሆኜ ታየኛለ ነው። በደብረታቦር በደብረ ታቦር ሙሴ ያ የገባለት ቃል ኪዳን ሊፈጽምለት መጥቶ ከጌታችን ጋር ቆሞ እየተናገሩ ባለበት ሰዓት እኔን አይቶ ሊኖር የሚችል የለም ብሎ በተናገረው መሰረት ልክ ክብሩን በገለጸበት ሙሴ ደንግጦ ወደ መቃብር ተመለሰው፣ ኤልያስም ደንግጦ ወደ ሰረገላ ሮጦ የሄደው ሁለቱም። ስለዚህ ያ የጅራፉ ድምፅ ያንን የመለኮታዊ ድምፅ የእግዚአብሔር ድምፅ እግዚአብሔር በሰማይ እግዚአብሔር አብ በሰማይ ሆኖ የሚወደው የሚወልደው ልጄ ይሄ ነው፣ እርሱን ስሙት። አንተ ኤልያስ ማንም ፊቴን አይቶ መቆም አይችልም ሲላችሁ አይ አትብሉት፣ ሙሴ አንተም። ጴጥሮስ ደግሞ እሞታል ሰቀል ሰቀል ደግሞ አይ አይሆንባት ሰቀል ብላችሁ አትከራከሩ። እሱ የሚላችሁን ስሙት፣ ልጄን ስሙት ብሎ ድምፅ አሰምቷል። ስለዚህ ጅራፉም ያንን የሚያሳይ ነገር ነው። እንግዲህ ያንን ዛሬ በባህል በትውፊቱ ሲወርድ ሲዋረድ የመጣውን ድርጊቱን በእንዲህ አይነት ሁኔታ በቤተ ክርስቲያን በሕብረተሰቡ ውስጥ ወያሁ እየተባለ ይጨፈራል። ልጆች በየቤቱ ይሄዳሉ። ዳቦ ምልቦል ይሰጣቸዋል። ያመሰግናሉ። ለመጪው ዓመት በሰላም በሰላም እንዲያደርሰን በጎ ምኞት ይመኛሉ። እንግዲህ በተለይ በዚህ በአብነት ትምህርት ቤት ደግሞ የቆሎ ተማሪ የሚባለው በባህል በአንድ ሀገር በጣም ልዩ ትርጉም አለ። በደመቀ ሁኔታ ሃይማኖታዊውን ባህላዊ ነገር ይዞ ተማሪዎች ለምነው ከሕብረተሰቡ ካገኙት ነገር ላይ ዳቦ ጋግረው እንጀራ ጋግረው ጠላ ጠምቀው ህብረተሰቡን የሚጋብዙበት በደስታ የሚያሳልፉበት ጊዜ ትልቅ በዓል ነው ደብረ ታቦር። በዚህ አጋጣሚ እዚህ አውስትራሊያ ውስጥ ያሉ የተለያዩ አብያተ ክርስቲያናት እንደ ኢትዮጵያም ባይሆን በተወሰነ ደረጃ በዓሉን ያከብሩታልና እዚህ ለሚያከብሩም የህብረተሰባችን ክፍሎች የሚያስተላልፉላቸው መልእክት ካለ እድሉን እንሰጣለን። ዚርስጥልን ምንድን ነው? እንግዲህ ለልጆች ይሄ በጣም ደስ የሚል ምስጢሩ እጅግ የረቀቀ የሰፋ ነው። ልጆች በቀላሉ አሁን በባህላዊ መንገድ ሃይማኖታችን የምናስተላልፍላቸው ልጆች ሱታፊ እንዲኖራቸው ወደ እምነታቸው እንዲቀርቡ የሚያደርጋቸው ስለሆነ ሁሉም አጥቢያ ቤተ ክርስቲያናት ይሄ ደብረ ታቦር ወይም በዓል ሁለቱንም ሃይማኖታዊ ባህላዊ ነገር በያዘ ማክበሩን ይከበራል። ጥሩ ነው። በጣም ደስ የሚሆኑና ለወደፊቱ ምናልባት እግዚአብሔር የሰላም ጊዜ ቢያመጣልን ይህን ዓለምን ዛሬ ቀስፎ ያለው በሽታ እግዚአብሔር ቢያስወግድልን በተናጠል በየአጥቢያዎቹ ከምናደርገው በስፋት ሁሉም አጥቢያዎች በዚህ በሜልበርን ከተማ ለምሳሌ የሚገኙ ሁሉም አጥቢያዎች በጋራ ተሰብስበን ልጆቻችን አንደኛ ነገር የሚተዋወቁበት ነው። ሁለተኛ ደግሞ ባህላቸውን የሚወራረሱበት የሚማሩበት ስለሆነ በጋራ ብናከብረው ትልቅ በረከት የሚገኝበት ነው ለልጆቻችንን ሁሉም ጸጋ ትልቅ ሊያጠፋበት የሚገኝበት ነው። እንግዲህ እግዚአብሔር አምላካችን እንኳን ለሁለት ሺ አስራ ሶስት ዓመተ ምሕረት የደብረ ታቦር በዓል በሰላም አደረሰን አደረሳችሁ። እንዲሁም ደግሞ በሰላም ጠብቆ ለመጪው ዓመት እንዲያደርሰን ቅዱስ ፈቃዱ ይሆንልን። መጋቢ ሚስጥር ቀሲስ ስንታየሁ አባተ በምስራቅ አውስትራሊያ አህጉረ ስብከት የሜልበርን ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ ስለነበረን ቆይታ እናመሰግናለን።